በተለያዩ ዩኒቨርሲቲዎች ግጭት እያስነሱ ያሉት ተመሳስለው የሚገቡ ሰዎች መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። እነዚህ አካላት ግን እነማን እንደሆኑ ወይም በማን እንደሚሰማሩ አልጠቀሰም። ይህ እንዲህ እንዳለ አማራ ክልል ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ባወጧቸው መግለጫዎች በዩኒቨርሲቲዎች ውስጥ እየተፈጠሩ ያሉ ግጭቶችን መንግስት ለማስቆም አፋጣኝ እርምጃ እንዲወስድ ጠይቀዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የሳይንስና ከፍተኛ ትምህርት ሚኒስቴር ትናንት ለሀገር ውስጥ መገናኛ ብዙሃን በሰጠው አስተያየት ከሰሞኑ በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሕይወት ማለፉን እንዲሁም በደምቢ ዶሎ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ በሀገሪቱ ባሉ አንዳንድ ዩኒቨርሲቲዎች ትምህርት የማቆምና የብጥብጥ ምልክት እየታየ መሆኑን ጠቁሟል። ግጭቱን እያስነሱ ያሉትም ተማሪ ያልሆኑ እና ወደ ዩኒቨርሲቲዎቹ ተመሳስለው የገቡ አካላት መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ገልጸዋል። ተማሪ መታወቂያ እየሰረቁ ተማሪ መስለው ወደ ግቢ የሚመጡ፣ የተማሪ መታወቂያ ፎርጅ ዳሰርቶ የሚሰጡ፣ በገንዘብ የሚደግፉ፣ ተማሪዎቹ እንዲረበሹ የሚያደርጉ፣ በራሳቸው በተማሪዎች ውስጥ የሚያሉ ተማሪ የሚመስሉ ግን የተማሪ ስራ የማይሰሩ አካላት አሉ። ተማሪዎች ከዶርም ውጪ እንዲያድሩ፣ እንዳይረጋጉ፣ በሃይማኖት ተቋማት አካባቢዎች እንዲሰባሰቡ፣ ምግብ እንዳይብሉ፣ ምግብ እንዲደፉ፣ ከስፍታ መዋቅሩ ጋር እንዲተናኮሱ የሚቀሰቅሱ አካላት አሉ። በተማሪዎች ውስጥ ሆነው ከግቢ ውጪ ጠርቶ የሚያሰለጥን እንዲህ ቢሏችሁ፣ እንደዚህ መልሱ፣ በዚህ ውይይት ይህን አንሱ፣ እንዲስሏችሁ፣ እንደዚህ አድርጉ፣ ይህን ቅድመ ሁኔታ አስቀምጡ የሚል ኦሪንቴሽን የሚሰጥ አካል አለ። ያንን ተቀብሎ ለግቢ ገብቶ ይህን ስራ የሚሰሩ አካላት አሉ። እነኚህ አካላት በመለየት እና በቁጥጥር ስር በመሆን ላይ ይገኛሉ። ወደ ስሜት የሚወስዱ እውቀት ውስጥ እንዲገባ የሚያደርጉ አካላት በዚህ አጋጣሚ ልጆቻቸውም ከተማሪዎቻችን እንዲያነሱ እንጠይቃለን። አንዳንድ ተማሪዎች በየአካባቢዎቻቸው ባሉ ዩኒቨርሲቲዎች ለመመደብ የሚያቀርቡት ጥያቄም ተግባራዊ ሊሆን የማይችል መሆኑን የጠቆሙት ሚኒስትር ደታው አሁን የተፈጠረው ችግርም ከመንግስት አቅም በላይ ባለመሆኑ ወላጆች ሊጨነቁ አይገባም ብለዋል። ጉዳት የደረስባቸውን ተማሪዎች የማሳከም ስራ እየተሰራ ነው በመንግስት በኩል። በስነ ልቦናም ተማሪዎችን እንዲረጋጉ እንደየእምነቶቻቸው የሃይማኖት አባቶች ተገኝቶ እየመከሩ እየገሰሱ ወደ ትምህርታቸው እንዲመለሱ እያደረጉ ይገኛሉ። በዩኒቨርሲቲ ያለው አሁናዊ ተጨባጭ ሁኔታ ከፍቶም ቢሄድ መንግስት ያንን ለማረጋጋት ሙሉ አቅም አለ። ይህንን የኢትዮጵያ ወላጆች እንዲገነዘቡ እንፈልጋለን። አንድም ሁለትም ተማሪ በተረበሸ ቁጥር ወላጆች ልባቸው መሰቀል የለበትም። እርግጥ ነው ልጆቻቸውን ነው ያስረከቡ ነኝን የመጠበቅ የመንግስት ኃላፊነት አለበት። የአማራ ብሔራዊ ንቅናቄ አብን በበኩሉ በፌስቡክ ገጹ ላይ ዛሬ ባሰፈረው መግለጫ መንግስት ጥቃት እየተፈጸመባቸው ባሉ እና በሌሎች ዩኒቨርሲቲዎች ላይ የጸጥታና የደህንነት መዋቅሩን በፍጥነት በማሰማራት ተማሪዎችን ከጥቃት ሊከላከል ይገባል ብሏል። ንቅናቄው በመግለጫው አክሎም በኢትዮጵያ ውስጥ ከህጋዊ ስርዓት፣ ከእኩልነት፣ ከፍትህና ከዲሞክራሲ ውጭ ያለው አማራጭ የጋራ ጥፋት የሚያመጣ መሆኑንና ከዚህም ጥፋት ማንም እንደማይድን ሁሉም አፍራሻ ኃይሎች በአግባቡ ተገንዝበው ከጥፋት መንገዳቸው እንዲመለሱ ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር